በሐዋሳ ጌዲዮ ዞን ዲላ፣ ይርጋ ጨፌና በወናጎ ወረዳ በተከሰተው ውከት የሰዎች ህይወት መጥፋቱን ንብረት መውደሙ ተሰምቷል። በዲላ ከተማ ተወልደው ያደጉና አሁን በብሪታንያ ለንደን ነዋሪ የሆኑት አቶ አህመድ ዲላ በአካባቢው የተፈጠረውንና በቤተሰቦቻቸው ላይ እየደረሰ ያለውን በስልክ ገልጸዋል። እኔ ብቻ ሳለን አባቴን ትውልዱ ዲላ ነው። ዲላ ቺቹ የሚባልበት አካባቢ ላይ ነው። ቺቹ ማለት በዲላ ከተማ ሴንተር እና ጓንጓ የምትባል የኦሮሚያ ቦርደር አለች የጌዲዮ ሪጅን እና የዲላን ከተማ የሚያዋስን ማለት ነው። አባቴ የዘጠና አንድ እና ዘጠና ሁለት አምስት አዛውንት ነው። እናቴ ደግሞ የጓንጓ አካባቢ ተወላጅ ነ እንግዲህ እናትም አባትም የዛው አካባቢ ተወላጆች ናቸው። ምንድን ነው የደረሰባቸው ጉዳት፣ እዛ አገር ላይ ያፈራው ልጆቹንም ንብረቶቹንም ጥለህ ውጣ ነው። ጥለህ ውጣ ቀላል ነው? አሁን ቤት ውስጥ ሊያቃጥሉት አባቴን ጋዝ ይዘው እነ አካላት፣ ፖሊስ ፕሮቴክት ያደርጋቸዋል። እንዴት ነው ይሄ? የተዘጋጁበት ነገር ነው እንጂ በአንዴ ዘራፊዎች መጥተው ዘረፉ የሚባል ነገር አይደለም። እነሱ እንደዛ ሊያስመስሉ ነው የሚሄዱ፣ ግን ከኦፊሳቸው የተዘጋጁበት ነገር እንደሆነ ነው ግልጽ ሆኖ የሚታየኝ። አንድ ሰዎች ባሉበት ቦታ ላይ በተገኙበት ቦታ ላይ ማጥቃት፣ ቤታቸው ውስጥ ማቃጣል፣ ከዚያም አልፎ ንብረታችሁን ጥላችሁ ውጡ በአራት ሰዓት ውስጥ እያሉ ነው የሚያስጠነቅቁ። አባቴ አገሩ ነው። የት ነው የሚሄደው? አሁን ኦሮሞ ነው ሴቱ እስከተወለደ ድረስ የጌዲዮ ክልል ነው። ከኦሮሚያ አንድ ኪሎ ሜትር አይሞላውም። እሱ የተወለደበት ቦታ ማለት ነው። እሱ ከተወለደበት ቦታ ቢባል በጣም ነው ግራም ይገባኛል። አሁን በምን ሁኔታ ላይ ነው ያሉት? እኛ ኃይሎች መጥቶ ቤቱን ከማቃጠላቸው ከሀያ ደቂቃ በፊት አባቴን ሬስኪ አርጎ ወንድሜና የአክስቴ ልጅ መጥተው መኪና ይዘው ለገዳራ ወንዝ ይባላል። ዲላ ከተማ ከሲዳማ ክልል ጋር የምታዋሰንበት ወንዝ ነው ያንን ወንዝ ስትሻገሪ ወደ ጌዲዮ ክልል ገባሽ፣ ወይም ደግሞ ወደ አደር ሳይድ ቄርሽ ወደ ሲዳማ ገባሽ። ጀስት ያንን ድል ተሻግረው ሎችን ዘመዶች ያሉ ቤቶች የተቃጠሉባቸው የሱፍ ጣሃ ቤቱ እንዳለ ወድሞበታል። ባለ ንብረት ናቸው። አወል ጣሃ የሱፍ ጣሃ ወንድማማቾች ናቸው። አወል ማለት እህቴን ነው የሚያገባው እና ቤተሰብ ነን እሱንም አናግሬያለውኝ መኖሪያ ቤቱ ሄደው አሁን ፊት ትንንሽ ልጆች ነው ያሉት። እንደው ባያመልጡ ያው ልጆቹንም ሚስቱንም እንደዚህ አይነት ህይወት ማጥፋት ሊያደርሱባቸው ነበረ። ነገር ግን ወደ ለገዳራ ወንዝ ሄደው አባቴንም እነሱም አንድ ላይ ፋሚሊ የሆኑ ፕሎስ ፋሚሊ የሆኑ ወስደው ሌላ ፋብሪካ ከዛ ተሻግሮ ስላለ ሳይት ላይ ነው ያረፍተው አባቴ ለሶስት ቀን። ስለኔ ቤተሰብ ብቻ አይደለም የከተማው ህዝብ እሬሳቸው መንገድ ላይ የተጎተተ ያሉ ሰዎች ብዙ አሉ። ነገር ግን እህቴን ወደ ከተማው ጫፍ ላይ ሰፍራ ነበረ። ኔ ታላቅ እና ዲላን እናርዳታለን ብለው ወደ ቤቷ ሄዱ። ቤቷን በሙሉ እሳት በጋዝ አቃጠሉት። ትንሽ ህፃናት ሶስት ልጆች አሏት። ሸሽታ የአካባቢው ሰው ጋር ገባች፣ ደበቃት፣ ሰውየው አተረፋ። ቤቱን አንድ ደውጭ ሄዱ። ከዛ በኋላ አስሰው እዛ አልወጣችም እዛ አካባቢ ናት የሚል ኢንፎርሜሽን ደረሳቸው። አሁን ኢንፎርሜሽኑ ደርሷቸው ሆ እያሉ ሲመጡ በሺዎቹ የሚቆጠሩ ሰዎች አንዲትን ሴት እንግዲህ የሶስት ልጆች እናት ለምን እንደፈለጓት አይገባኝም። እህቴ ነች እና እዚህ ሰውዬ ጋር የደበቃት የተባለው ሰውዬ ጋር ሲመጡ በኢንፎርሜሽን ሳይደርሳቸው አይቀርም ውጪና ከዚህ ጥፊ ይላታል። ጠፍታ ሌላ ሌላ ሰው ጓደኛው ጋር ይልካታል። ጓደኛው ጋር ተደበቀች። እዚህ ሰውዬ ቤት መጡ። ፍንቅልቅል አድርገው ፈልገው አጧት። አንተ ጋር እንዳለች ለምን አባት ከስቀመጥክ ብለው ከፍቅጠው የራሳቸውን ሰው ማለት ጌዴዮ ነው ሰውዬው፣ ተደብድበው ሄዱ። እንደገና አጡ። እንደገና ሰርች አድርገው አሁንም ሶስተኛው ሰው ቤት ሲመጡ፣ እሷ በአጋጣሚ ቱቅ ተከፍቶ፣ ከተለያዩ አካሎች ቱቅ ተከፍቶ ሴፍ ሬስኪዩ ሊያደርጉ የሚችሉ ሰዎች ሲመጡ፣ ወደዛ ዘንብላ ሮጣ ከዚህ ሰውዬ ቤት አምልጣ ወደ ከተማ ደረሰች። ብዙ ዘመዶቿ ወዳሉበት መጣች። ከዛ በኋላ ሰርቫይቭ ማድረግ ቻለች። ጅብሪል ጋራጅ የሚባል እንደዚሁ ድምጥማጡን አውጥተውበታል። ጀማል አብደላ የሚባል የጣውላ ፋብሪካ እንደዚሁ ወድመዋል። እነኚህ መሮም እንዲሁ በስልክ ላይ ሸረፍ ሸረፍ አድርጎ የነገሩኝን ሰዎች ነው እየገለጽኩልሽ ኩልሽ ያለው አቀንሽተን የተሳናቸው ሰዎች መጠቃታቸው ሲያዩ እየሮጡ ወደ ፌዴራሎቹ ቤዝ ሄዶ እረ እባካችሁን አለቀን እርዱን እባካችሁ ብለው ሲሉ፣ እኛ ትእዛዝ አልተላለፈልንም ከበላይ አካል ብለው ነው ያሉት። የክልሉ ፖሊስ ምክትል ኮሚሽነር አህመድ ላዲን ጀማል ህገ ወጦች ባካሄዱት ቅስቀሳ በተፈጠረ ረብሻ የሰው ህይወት መጥፋቱን መናገራቸውን መገናኛ ብዙሃኖች ዘግበዋል። ለዶችቬሌ ራዲዮ ሀና ደምሴ ለንደን።